በ300 ሄክታር ላይ የተገነባው የሐዋሳ የኢንዱስትሪ ፓርክ ኢትዮጵያ በማምረት ዘርፍ ከአፍሪካ ቀዳሚ ሊያደርጋት ታስቦ የታቀደው የኢንዱስትሪ ልማት ፖሊሲ እውን ለማድረግ የተነደፉ እቅዶች አካል እንደሆነ ተገልጿል። የዕለቱ የክብር እንግዳ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከተናገሩት በጥቂቱ እናስደምጣችው። በአገራችን የኢንዱስትሪ ልማት ስትራቴጂ ውስጥ በግልጽ እንደተቀመጠው ኤክስፖርት መር የኢንዱስትሪ ልማት አቅጣጫ በመከተል ተወዳዳሪ እና ኤክስፖርት ተኮር የማንፋክቸሪንግ ኢንዱስትሪ መገንባት ሀገራችን ኢትዮጵያ ለምታደርገው የለውጥ እና የእድገት ግስጋሴ የማይተካ ሚና አለው። አገራዊ ራእያችንም ሰፊ የስራ እድል የሚፈጥር እንዲሁም ጉልበትን በሰፊ የሚጠቀም የማንፋክቸሪንግ ኢንዱስትሪ በመገንባት በአፍሪካ ቀዳሚ መሆን ነው። ይህም በጥቃቅን አነስተኛና መካከለኛ ተቋማት የምንከተለውን ስትራቴጂ አጥብቀን ይዘን ይህንኑ መሰረት በማድረግም በታላላቅ የማኑፋክቸሪንግ ድርጅቶች ለሚሊዮኖች የስራ እድልን መፍጠርን ጭምር ያለመ ነው። ከዚሁ ጋር በሚመጋገብ መልኩ የዕለት ከዕለት ጥረታችን የማኑፋክቸሪንግ ኢንዱስትሪው በኤክስፖርት ያለውን ድርሻ በከፍተኛ ሁኔታ ማሳደግ ነው። የዛሬው የኢንዱስትሪ ፓርክ ምረቃ ስነ ስርዓት ይህንን ራዕያችንን ከማሳካት አንጻር ብሩህ ተስፋ ያለን እና የምናይበት የጉርጠኝነታችን ጉልህ ማሳያ ነው። የጠቅላይ ሚኒስትሩ ልዩ አማካሪ እና የኢንዱስትሪ ፓርኮች ልማት ቦርድ ሊቀመንበር ዶክተር አርከበ ዕቁባይ ስለ ፓርኮች ልማት አስፈላጊነት ሰፋ ያለ ንግግር አድርገዋል። ዶክተር አርከበ ወደ እነዚህ የኢንዱስትሪ ፓርኮች ገብተው መስራት ለሚፈልጉም መንግስት ያቀደውን አዲስ ማበረታቻ ይፋ አድርገዋል። በአሁኑ ወቅት ማነቆ የሆነውን የፋይናንስ አቅርቦት ለመፍታት መንግስት እስከ 85 በመቶ በብድር መልክ ወደዚህኛው ፓርክና ወደ ሌሎች ፓርክ ለሚገቡ ብድር ለማቅረብ ከኢትዮጵያ ልማት ባንክ አስፈላጊ ውሳኔ አድርጎ የኢንዱስትሪ አዲሶቹ መርጣም እያከናወነ ነው። የብድር አገልግሎቱም ከሁለት ከሶስት ወር ባልበለጠ የሚፈቀድበት ለማድረግ አስፈላጊ ዝግጅቶች እየተከናወኑ ናቸው። የቴክኒክና የክህሎት ማሻሻል ስራ ካልተሰራ በዚህኛው ዓለም አቀፍ ውድድር የከረረበት ዘርፍ ስኬታማ መሆን አይቻልም። ይህንን ለማበረታታት መንግስት በመጀመሪያው ዓመት እስከ 85 በመቶ ውጭ ሀገር በመላክና ሀገር ውስጥ ስልጠና ለማከናወን የሚያስፈልጋችሁን ወጪ 85 በመቶ ይሸፍናል። በሁለተኛው ዓመት 75 በመቶ፣ በሶስተኛው ዓመት 50 በመቶ፣ በአራተኛው ዓመት 25 በመቶ ይሸፍናል። ይህን ስራ በብቃት ለመስራት በዘርፉ ልምድ ያላቸው የውጭ ዜጎች ወይም ባለሙያዎች የግድ ያስፈልጋሉ። ከምረቃው ስነስርዓት በኋላ ከሐዋሳ ውጪ ሊገነቡ ስለታቀዱ የኢንዱስትሪ ፓርኮች እንዲያብራሩልን ዶክተር አርከበ ዕቁባይን አነጋግርናቸው ነበረም እንግዲህ በአሁኑ ወቅት ግንባታቸው እየተጀመሩ ያሉ ከተሞች አሉ። ድሬዳዋ፣ አዳማ፣ መቀሌ፣ ኮምቦልቻ በአሁኑ ወቅት እየተጀመሩ ናቸው ያሉት ከሐዋሳ በተጨማሪ ከሶስት ወር በኋላ መስከረም የሚጀምሩ ወደ ስድስት ኢንዱስትሪ ፓርኮችም አሉ። ደብረ ብርሃን፣ ምንጃር፣ አረርቲ የሚባለው ሞጃ ጠገብ የሚገኘው እንደዚህም በተጨማሪ ጅማና ባህር ዳር አይሻ ደወሌ እንደዚሁም በአዲስ አበባ ሁለት ትላልቅ ፓርኮች ይገነባሉ አንዱ የፋርማስቲካል ኢንዱስትሪ ፓርክ ሌላው ደግሞ እንደዚሁ በቴክስታይል የሐዋሳ ኢንዱስትሪ ፓርክ 250 ሚሊዮን ዶላር ወጪ እንደተደረገለት ለማወቅ ተችሏል ለዶቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ሐዋሳ